መዝናኛ አንጋፋዎቹ የኢትዮጵያ አርቲስቶች መሐሙድ አህመድ፣ አለማየሁ ሸቴ እንዲሁም ኢትዮ ከለር የባህል ቡድን የተሳተፉበት የስቶኮልም የባህል ፌስቲቫል እንደ ፈረንጆች አቆጣጠር ከነሐሴ 11 እስከ ነሐሴ 16 በስቶኮልም ተካሂዶ ነበር። የተከበራችሁ ተከታታዮቻችን በዛሬው ዝግጅታችን ይህንኑ እናስቃኛችኋለን። የስቶክሆልም የባህል ፌስቲቫል የተለያዩ ሙዚቃዎችንና ባህል ነክ ጉዳዮችን ለሕዝብ በነፃ የሚያቀርብበት ልዩ ዝግጅት ነው። የዘንድሮውን ዝግጅት ለየት የሚያደርገው የኢትዮጵያን አንጋፋ አርቲስቶች በማስተናገዱ ነው። መሐሙድ አህመድና አለማየሁ እሸቴ በዓለም አቀፍ ደረጃ ዝናን ያተረፉ ብርቅዬ የጥበብ ሰዎች ናቸው። በተለያየ ጊዜ ለኢትዮጵያውያንም ሆነ ለውጭ ዜጎች ሙዚቆቻቸውን አቅርበዋል። ሙዚቆቻቸውን ለውጭ አገር ሰዎች በሚያቀርቡበት ወቅት የተለየ ስሜት አለው። አማርኛ የሚያውቁ አድማጮቻቸው ሙዚቃውን እንዴት ያጣጥሙታል? አርቲስት ማህሙድ አህመድ ሙዚቃ የዓለም ቋንቋ ስለሆነ በልዩነቶች ላይ ማወዳደር አስቸጋሪ እንደሆነ ይገልጻል። የማላወዳደርበት ምክንያት ኢትዮጵያኖች ፊት ስቀርብ ያው የኢትዮጵያዊነት ስሜት አለ። ሙዚቃ የዓለም ቋንቋ ሙዚቃ የዓለም ቋንቋ ስለሆነ የውጭዎቹም ሆኑ የእኛ የኢትዮጵያውያኖች ሙዚቃን በምታስቀርብበት ጊዜ ተደስተው እንደሚቀበሉ ስለማወቅ ነው። ለውጭ ሀገር ሰዎችም አቀረብኩ፣ ለእኛም ሀገር ሰዎች አቀረብኩ፣ አንድ ነው። ሙዚቃ ውስጣችን ገብቶ የመኮርኮር ባህሪ አለው። አማርኛ ቋንቋ ለማይሰሙ አድማጮች ይኸው ስሜት የተለየ እንዳልሆነ አርቲስት አለማየሁ እሸቴ አስረግጦ ይናገራል። በመሆኑማ ነው በየጊዜው አውሮፓ ውስጥ እየተጋበዝን የምንሰራው። ባይወዱን ውስጣቸው ባይገባ ማንም አይጋብዘንም ነበረ በሚያስደነስት ሁኔታ ነው እየዞርን በዓለም ላይ ፐርፎርም የምናደርገው እና ይሄ የስራችን ውጤት ማስመዝገቡን ነው የሚያሳየን። ሐሙስ ነሐሴ 13 በተካሄደው የሙዚቃ ምሽት በስቶኮልም ከተማ መሃል አደባባይ ላይ እነኚህ አንጋፋ የኢትዮጵያ አርቲስቶች በብዙ ሺህ የሚቆጠሩ የስቶኮልም ነዋሪዎችን አዝናንተዋል፣ አስደስተዋልም። በዝግጅቱ ከተካፈሉ ስዊድኖች ጥቂቶቹን በሙዚቃው ላይ ያላቸውን አስተያየት እንዲሰጡን ጠይቀናቸው ነበር። የሚገጡበትን ቋንቋ ባልረዳውም፣ ሙዚቃቸው በጣም መሳጭ ነው። በእውነቱ ደስ እያለኝ ነው ማዳመጣቸው። ሌላው አድማጭ የሚከተለውን አስተያየት ሰጥተውናል። የጃዝና የሶል ሙዚቃ ምንጩ አፍሪቃ ነው። እነኚህን ዘፈኖች በምሰማበት ወቅት ወደ ምንጩ ተመልሼ ዋናውን ያገኘሁት ስለሚመስለኝ በተመስጦ ነው የምከታተለው። መሐሙድና አለማየሁ በሙዚቃው ዓለም ብቅ ካሉበት ጊዜ ጀምሮ በብዙ ሚሊዮን የሚቆጠሩ ሰዎችን ሲያዝናኑ እነሆ 50 ዓመት ሞላቸው። አርቲስት መሐሙድ አህመድ በሙዚቃ ዓለም የቆየበትን 50 ዓመት በቅርቡ አዲስ አበባ ላይ በደማቅ ሁኔታ አክብሯል። በእነኚህ ረጅም የ50 ዓመት ጊዜያቶች ውስጥ ወርቃማ ጊዜ የሚለው የትኛው እንደሆነ መሐሙድ አህመድ ሲገልጽ፣ ይህ ይመስለኛል የአሁኑ ሰዓት ነው ወርቃማ ጊዜ። ምክንያቱም ሁሉን ነገር በደንብ ታስተውለዋለህ። የጉርምስና ዘመኑ ሌላ ጉዳይ ነው። እንዴት ታየዋለህ? አሁን በሰባዎቹ አካባቢ ላይ በጣም ፖፕላር የነበርክበት ሰዓት ነው። ብዙዎቹም ሲዘግቡ ያንን ወቅት ነው የሚያነሱት፣ እና እንዴት ነው እሱ እንደ ወርቃማ ጊዜ ሊታይ አይችልም? እሱማ የታወቀ ነው። የምልህ ግን የእኔ አባባል ምንድን ነው መሰለህ? ወርቃማ ጊዜ ማለት ጥግብ ያለ እድሜ ስላለህ በዛ የምታየው ነገር ነው እንጂ ወርቃማ ጊዜማ ብዙን አሳልፈህ እዚህ ደረጃ ደርሳ ያሳለፍከውን ዘመን ጊዜውን ደግሞ አንተ ታውቀዋለህ፣ እኔም አውቀዋለሁ። እድሜ ዩኒቨርሲቲ ነው ይባላል፣ እድሜ ትምህርት ነው ይባላል። እና እነኚህ ናቸው ወርቃማ ጊዜዎቹ። እንደውም እየተማርክ ስትመጣ ወርቃማ ጊዜ ነው ብዬ ነው ማምነው እኔ በእኔ በኩል። ነፍሱን ይማረና ከጋሽ ጥላሁን ገሰሰ ጋር የእሱ ስም ሲነሳ አብሮኑ ስም የሚነሳው የሁለታችሁንም ስም ለመለያየትም አንዳንድ ያስቸግራል። እና እንዴት ነው እሱ ከዚህ ዓለም ከሞት ከተለየ በኋላ በሙዚቃ ዓለም ላይ ትልቅ ጎዶሎ ነገር ጥሎብን እንደሄደ የሚታወቅ ነው። እና በተለይ አንተ ደግሞ በጣም በቅርበት አብረውት ሰራ የነበርክ ሰው እንደ ጓደኛም እንደ ወንድም ማብራችሁ ለረጅም የተጓዛችሁ ነው። እና ይሄ በሕይወት ላይ እና በሙዚቃ ላይ ምን አሻራ አሳርፏል ትላለህ? በጣም ትልቅ ጥያቄ ነው እና የእውነት ለመናገር በጣም ትልቅ ጥያቄ ነው ግን፣ አንድ ሰው ይኖራል፣ ይታመማል፣ ይሞታል። እያንዳንዳችን ተራ አለን። ተራ ሲደርሰን እንሞታለን። እሱም በተራው እግዚአብሔር ጥሩ ቦታ ወስዶታል። ስለወሰደው መናገር የምችለው ነገር ያለ አይመስለኝ። ያ የእግዚአብሔር ጉዳይ ነው። ምክንያቱም ምንም ልናገር ስለማልፈልግ እንጃ አርቲስት አለማየሁ እሸቴ የአማርኛ ዘፈን መዝፈን የጀመረው በጥላሁን ገሰሰ ዘፈን አማካኝነት እንደሆነ ይገልጻል። ምሰማው ሬዲዮ ቤታችን ሲከፈት ልጅ ነኝ፣ ምሰማው ጥላሁንን ነው ጥላሁን ገሰ እሱ ነው የማረከኝ። አሁን ወደ አማርኛ ዘፈን ገባሁ በቃ ያነ ሁኔታ እንጂ ቀድሞም አላውቅም አልዘፍንም ነበረ። የአማርኛ ዘፈን በጥላሁን ምክንያት ነው። በዚሁ ምሽት የስቶኮልምን የባህል ፌስቲቫል ድምቀት ሰጥቶ የነበረና የተመልካቾችን ቀልብ ስቦ የነበረው ኢትዮ ከለር በመባል የሚታወቀው የባህል ቡድን ትርኢት ነበር። የተለያዩ የኢትዮጵያ ብሔረ ብሔረሰቦች ባህላዊ ጨዋታዎችን ያቀረበው ኢትዮ ከለር ቀድሞ የነበረውን ሕዝብ ለሕዝብ በመባል የሚታወቀውን የባህል ቡድን ያስታውሰናል። ይህንን ቡድን መርቶ የመጣውና የቡድኑ መስራች የሆነው አርቲስት መላኩ በላይ ነው። መላኩ ስለ ኢትዮ ከለር አመሰራረት ሲያብራራ፣ ፈንድቃ ማለት ኢትዮ ከለር የተወለደበት ቤት ነው። ፈንድቃ አዝማሪ ቤት ነው፣ አዲስ አበባ ውስጥ ያለ። ከዛ በኋላ አምስት ልጆችን ይዤ ወደ ዩሮፕ መጣሁኝ። ከ ለባሮክ ኖማድ የሚባል ጋ ኮላቦሬት አድርጌ፣ ከዛ በኋላ ከዛ ከመረጥኳቸው ልጆች ጋር ለምን አንመሰርትም በአንድ ተባለ ና በሰፊው እንትን አለን። ከዛ በኋላ ስንመሰርት ስሙን ኢትዮ ከለር ለዋለሁኝ። በዚህ ነ እኔ ምሳሌ እና አንድሪስ ሆነን መሰረትን። ከዛ በኋላ እነሱ ጓደኞቻቸውን ጠሩ። ከዛ በፊት አንድ ማሲንቆና ከበሮ ነበር። አሁን ግን ማሲንቆ፣ ከበሮ፣ ክራር፣ ቤስ ክራር እና ዋሽንት ነው። ከህዝብ ለህዝብ በኋላ እንደዚ የተደራጀ ባንድ የለም። ና ለምንድ ነው የእኛን ትውልድስ እኛ ማሳየት በቃት ትንማንለዋለን ና ሌጀንዶችን እየጋበዝን ሌጀንዶችን እናስገባን። ሁለተኛ ኢትዮ ከለር ያለንበት ምክንያት ሱማሌ ሱማሌኛ፣ ኩናማ ኦሮመኛ ። መላኩ በላይ ከበረንዳ አዳሪነት ተነስቶ ይህንን ከፍተኛ ሥራ ለመሥራት በመብቃቱ በብዙዎች ዘንድ ከፍተኛ አድናቆትን አትርፏል። ለብዙ ወጣቶችም አርያ ሆኗል። አንጋፋ አርቲስቶችንና ኢትዮ ከለርን በስቶክሆልም የባህል ፌስቲቫል እንዲሳተፉ ያደረገው ሰላም የተሰኘው ድርጅት ነው። የሰላም ድርጅት መሥራች አቶ ተሾመ ወንድሙ ናቸው። ስለ ድርጅታቸው ሲገልጹ አዎ ሰላም በ1997 እንደ ኢሮፓያን አቆጣጠር ስዊድን ስቶኮልም ከተማ በእኔ ነው የተመሰረተው። ዋናው የሰላም አመሰራረቱና ሀሳቡ ስዊድን ውስጥ ያሉትን ስዊድን መጥተው በመኖር ያሉ የውጭ ሀገር ዜጎች ሌላ ሀገር ተወልደው ስዊድን ውስጥ የሚኖሩ ሰዎች ባህል ስዊድን ውስጥም መታየት መታወቅ አለበት በሚል ሀሳብ ተነስቶ የጀመረ ነው። በመጨረሻ አርቲስት ማህሙድ አህመድ እና አለማየሁ እሸቴ በተለይ ለዶችቬሌ አድማጮች የሚከተለውን መልእክት አስተላልፈዋል። እንግዲህ ዶችቬሌ ተከታታዮች በሙሉ የከበረ ሰላምታዬን አቀርባለሁ። እስካሁን ሙዚቃዬን እያዳመጣችሁ እድሜ የገፋችሁትም ሆነ አሁንም በእድሜ ወደ ትልቅነት የሚሄደውም ሆነ ሁሉም አድናቆቱን ስለገለጸልኝ ምስጋና ከፍ ያለን፣ መጪው ዘመን የሰላም የጸጋ ይሁንልን ሁላችንም ደግሞ ሀገራችን ላይ የምንሰባሰብበትን ጊዜ ቅርብ ያደርግልን ነው እያለሁ። አድማጮቻችን፣ ለዛሬ ያዘጋጀንላችሁን የመዝናኛ ፕሮግራም በዚሁ እናጠቃልላለን። ለዶቼ ቬሌ ለተጠናከረው ዘገባ ቴዎድሮስ ምረቱ ስቶክሆልም፣ ስዊድን